ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ። የወራሪ ኃይል ወደ ቦታው ይመለስ ነው እያልን ያለም። አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ ማይችለው? አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ የህግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ሲቴሌት ለ27 ዓመት ያደርገው ያ ቀዝቃዛ አይነት ጦርነት ወይ ደግሞ ኖወር ኖቲስ የሚሉት አይነት ሆኖ ኤርትራ ኢኮኖሚዋን እንዲቆረቁስ ማድረግ፣ ጨረሻ ላይ ደግሞ ኦፍኮርስ ያላቸውን ሀይል ተጠቅመው፣ በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን ኤርትራ እንደ ፓራያ ስቴት አይዞሌት አድርገው ኤርትራን ማቃት እና መጨረሻ ላይ ኤርትራ ተዳክማ እንግዲ ንኮታኮት እንድትወድቅና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙና ያኔ ታላቋ ትግራይ ለማወጅ ስ ፓርት ኦፍ ኦቨርኦል ግራንጂስ ሆነ ስትራቴጂ። የትግራዩ ቀውስ ፈተናዎች፣ የመፍትሄ አማራጮች፣ ሰላምና ቀጣዩ መንገድ በሳምንቱ አጋማሽ ለቅምሻ ያህል አስተዋውቀን በትናንትናው ምሽት የመጀመሪያውን ሰፋ ያለ ክርክራቸውን ነበር ያሰማናችሁት። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ምስ ጉዳዮች ጨምሮ ለግጭቱ ዘላቂ እልባትና የሰላም ዕድል እንዲሁም አብሮ የመኖር ህፃን አስመልክቶ በሦስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሦስቱ ወገኖች በየትናቸው የሚነሱ ጭብጦችንም በየተራ ይፈትሻል ክርክሩ ተሳታፊዎች አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ የምጣኔ ሀብት ባለሙያ ከዋሽንግተን ዲሲ እንዲሁም በዩናይትድ ስቴትስ ለረዥም ዓመታት በዩኒቨርሲቲ መምህርነት ያገለገሉት ትውልድ ኤርትራዊው ዶክተር በርሄ ሀብተ ጊዮርጊስ ከአትላንታ ናቸው። ለምሽቱም በያዝነው ቀጠሮ መሠረት ለተከታይ ክርክራቸው ተመልሰዋል። ትናንትናው ምሽት ነው እና በንጥልጥል ባሳደር ነው ጥያቄ ነው የሚጀምረው። አቶ ዮሐንስ ወደ ሶ መመለስ ነው ግራና ቀኝ የተሰጡትን ሀሳቦችም ተቀጣጥለዋል። ቀደም ብሎ ፈሪናት ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህዋት በኩል የወጣውን ሰባት ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቅድመ ጦርነቱ ቦታ ይመለሱ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብለው እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? የሚቀጥለው እጣ በተለይ አጽሞ ሰጥታችሁ እንድትነጋገሩ በፈለግኩ። የህዝብን ፍላጎት ባማከለ ሁኔታ ምንድን ነው ቀጣዩ ከዚህ አሁን ካለ ሁኔታ ማ ምን ያጠርፋል አሁን ያለው ሁኔታ በመቀጠሉ? በጣም አመሰግናለሁ። መጀመሪያ የተወሰኑ ነገሮችን ላንሳ። ማለት አንዳንድ የተደበላለቁ ነገሮች ስላሉ እነሱን ግልጽ ማድረግ ጥሩ ስለሆነ ማለት ነው። ዶክተር ዮናስ ደጋግመው ደጋግመው አፓርታይድ የሚሉት ነገር አለ። ደጋግመው ቲፒኤልኤፍ የሚሉት ነገር አለ። አሁን ትግራይ ላይ ያለው በህዝብ የተመረጠ ሁለት ነጥብ ሰባት ሚሊየን ህዝብ የመረጠው ህጋዊ መንግስት ነው። ትግራይ ውስጥ ያለው ያ ህጋዊ መንግስት ህወሓትም ይዘዋል፣ ሌሎች ፓርቲም ይዘዋል፣ ነን ፓርቲዚያን የሆኑ ሰዎችም ይዘዋል። ምሁራን አለው፣ ሌላም አለው። ይህንን የያዘ አካል ነው አሁን መንግስት ሆኖ ትግራይ ውስጥ ጥያቄዎቹን እያቀረበ ያለው። ከዚህ ጋር ተያይዞ መለሳለው አፓርታይድ ያሉ ትንሽ ግር ስላላይ ነው። አፓርታይድ እንደሚያውቁት ዶክተር ዮናስ በደቡብ አፍሪካ ጥቁሮች መሬታቸውን እንዳይጠቀሙ ጥቁሮች በአገራቸው በሰላም እንዳይኖሩ ነጮቹ መጥተው እነሱን አላስኖር አላስቀምጥ ያሉበት አሰራር ነው። እነሱን እንደ ሰው ያልቆጠሩበት አሰራር ነው አፓርታይድ። እንደሚያውቁት አሁን የትግራይ ህዝብ ያለው በቦታው ነው፣ ትግራይ ውስጥ ነው። ትግራይ ውስጥ ገብቶ አላስኖር አላስቀምጥ እያለ ያለው የመስፋፋትና የመውረር አባዜ የተጠናወተው ኃይል ነው ኢትዮጵያ አንድ ካልሆነች በስተቀር ማንነት አታንሱብኝ አንድ ኢትዮጵያ ካልሆነች በስተቀር ብሎ የሚያስብ የአህዳዊነት አባዜ የተጠናወተው ኃይል ነው ትግራይ ውስጥ መጥቶ ጦርነት የከፈተው አፓርታይድ ልንል ከሆነ የአካል ነው አፓርታይድ እየሰራ ነው ልንል የሚገባው እንጂ ትግራይ በቀየው በቦታው አገሬን ላስተዳድር፣ ስራዬን ልስራ፣ ህዝቤን ላስተዳደር ነው ያለው። ሌላ ያለው ነገር አልነበረም። ይህንን ተቃውሞ የመጣን ኃይል ነው ጦርነት የከፈተው። በሚመለስበት አኳኋን ደግሞ እየተመለሰ ነው። አሁን እየቀረቡ ያሉት ነገሮች ትግራይ ውስጥ የተቀመጡት ቅድመ ሁኔታዎች ዶክተር ዮናስ በግልጽ አስቀምጠዋል፣ የሰላም ሳይሆን የጦርነት ጥሪ ነው ሊፈታም አይችልም የሚል ከኢትዮጵያ ኤሊቶች ወይም ደግሞ ኢትዮጵያ እየመራ ካለው ኃይል ጋር ለመስማማት በጣም ከባድ የሚያደርገው አሉላ፣ እንደዚህ አይነት ነገሮች ናቸው። አሁን እያቀረብን ያለነው ምንድን ነው? ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ። ያ ወራሪ ኃይል ወደ ቦታው ይመለስ ነው እያልን ያለ ነው። አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ የማይችለው? እኛ ብቻ አይደለንም፣ ዓለም አቀፉ ማህበረሰብ በሙሉ ይህንን ጥሪ ያስተላለፈ ነው። ይህንን ጥሪ ከማስተላለፍ የተቆጠበው አንዱ አካል የአማራ ልሂቅ ብቻ ነው፣ የአማራ አመራር ብቻ ነው ይህንን ያላለው እንጂ ጠቅላይ ሚኒስትሩ ራሳቸው እኮ ኤርትራ ገብተዋል ይወጣል ብለዋል። ይሄንን ነው እኛ እያነሳን ያለነው። ይሄ ጦርነት ከተባለ ምንድነው ታዲያ ሰላም ሊሆን የሚችለው? ምንስ ነው ታዲያ ልንፈታው የምንችለው? ትግራይ ውስጥ አምስት ነጥብ አምስት ሚሊዮን ህዝብ ሆን ተብሎ እህል እንዳይደርሰው ተከልክሏል። በረሃብ ላይ ነው። ዩኤስኤድ እንዳወጣው ዩኤንኤችአር እንዳወጣው አይታችሁታል። ወደ ዘጠኝ መቶ ሺህ የሚሆን ህዝብ የትግራይ ህዝብ በ ረሃብ አለንጋ እየተገረፈ ነው። ፋሚን ብለው ነው እነሱ ካታጎራይዝ ያደረጉት። በእነሱ አጠራር ደረጃ አምስት የደረሰ ማለት ነው። ለዚህ ህዝብ እህል እንዳይደርስ አድርጋችኋልና መንገድ ክፈቱ የሚል ጥሪ ነው ያቀረብነው። ይሄ በምን ሂሳብ ነው ጦርነት ሊሆን የሚችለው? በምን ሂሳብስ ነው አይፈታም ተብሎ ሊወሰድ የሚችለው? ይህንን ካልፈታ ምንድን ነው ልንፈታ የምንችለው? የትግራይን ሁኔታ በተመለከተ የትግራይን ኢሹስ በተመለከተ መጀመሪያውኑ ኢትዮጵያና የኤርትራ ሰላም አውርደዋል ተብሎ ከተነገረበት ጊዜ ጀምሮ ሰኔ 2018 የትግራይ አመራር ግልጽ የሆነ ነገር እያስቀመጠ ነበር። ሰላም ሊመጣ ከሆነ መሬት ላይ ካለው አካል በደንብ መነጋገር፣ ግልጽ መደረግ መቻል አለበት እየተባለ ነው። ዶክተር አብይ ሻትል ሊያደርጉ ነበር ከአዲስ አበባ ወደ አስመራ። ውጭ ጉዳይ አያውቀው፣ የትግራይ መስተዳድር አያውቀው፣ የአፋር መስተዳድር አያውቀው እዛ መሬት ላይ ያለው የትግራይ ሕዝብ ነው ገፈቱን እየቀመሰ ያለው፣ የአፋር ሕዝብ ነው ገፈቱን እየቀመሰ ያለው። ይሄንን አስተዳደር ሳይማከር በምን ሂሳብ ነው እሳቸው ሰላም ሊያደርጉ የሚችሉት? አሁንም እንደዚህ አይነት ነገሮች ሲመጡ፣ ሰላም ሊመጣ ከሆነ መሬት ላይ ካለው አካል መነጋገር አለብህ ነው እያለ ያለ ነው። ይሄ ጦርነት ከተባለ ምንድን ነው ሰላም ልንል የምንችለው? መልካም፣ ብዙ ደቂቃዎች አልፏል። አቶ ዮሐንስ ተራውን ለሌላ ሰው መስጠት አለብኝ። ምናልባት ሌላ ተጨማሪ ጥያቄ ሳላቀርብ፣ ዶክተር ዮናስ በጣም አዝናለሁኝ። አቶ ዮሐንስ አሁን በሞላ ነገሮችን ዲስቶርት እያቀረቡ ነው ያቀረቧቸው። በመጀመሪያ ደረጃ ትግራይን በኢንተርናሽናል ሪሌሽንስ ራሷ ብቻ ነች የምትፈታው የሚለው እኛንም ደምሩን አይደለም ያላቸው። ፕሪኮንዲሽኑ ላይ ሶሊ በብቸኝነት ትግራይን የሚመለከት የኢንተርናሽናል አፌር በትግራይ መንግስት ነው የሚካሄደውን ያላቸው። ይሄ የትም ሶቨሬን አገር ውስጥ ተደርጓያል የትሙ ሶ ይሄ የጦርነት ጥሪ አይደለም። ወይንም ደግሞ ሰላም እንዳይመጣ ሰላም ያመጣል ብላችሁ የምትገምቱ ከሆነ አለመረዳትን የሚያሳይ ይመስለኛል። በመጀመሪያ በሁለተኛ ደረጃ አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይንም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ፣ የህግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለ27 አመት ያደረገው ያንን ነው። ፓርላማ ውስጥ ከሶማሌ ያነሰ ህዝብ እያለው ከሶማሌ አርባ ፐርሰንት በላይ ሲወስድ፣ ይሄ አፓርታይድ ነው። ከዛ ውጭ ምንም ልትለው አትችልም። በመንግስቱ አስተዳደርም ውስጥ ስድስት ፐርሰንት ህዝብን የሚወክል ሀያ አምስት ፐርሰንት ዲሲሽን ማግኘት ማለት ይህም አፓርታይድ ነው፣ ባየኒ ዴፊኒሽን። በሶስተኛ ደረጃ ደግሞ በአንድ በኩል ህዝቡ መርጦታል የትግራይ ህዝብ የህዝብ ተወካይ ነው ትላላችሁ። በሌላ በኩል ደግሞ እዚህ ፕሪኮንዲሽን ብላችሁ ያወጣችሁት ላይ ኢትዮጵያ ውስጥ ያለው መንግስት ሌጂቲሜት ስላልሆነ ብላችሁ አወጣችኋል። የሴፕቴምበር 25 ጊዜ ስላለፈ ሌጂቲሜት አይደለም እሱ የሚያደርገው ነገር ምንም አይነት ዲሲዥን ለኛ አይሰራም ትላላችሁ። ዞር ብላችሁ ደግሞ እህል አላከልንም ትላላችሁ። መንግስት ካልሆነ እንዴት አድርጎ ነው እህል የሚልክላችሁ? እዚህ ውስጥ ያለው ፕሪኮንዲሽኖች በሞላ የኢትዮጵያ መንግስት ሊፈጽማቸው የማይችሉ ናቸው። ለዛም ነው የሰላም ሳይሆን የጦርነት ነው ያለው። በሁለተኛ ደረጃ ደግሞ መልካም ኦኬ፣ ላቁም። አንድ ነጥብ አንድ ነጥብ ነበረችኝ ለመጨረስ ድል ከሰጠኝ። እሺ ዶክተር ዮናስ የጀመሩትን የጨርሱ ባጭሩ ያደርጉልን። ታዲያ ግማሽ ደቂቃ። የኢትዮጵያ ህዝብ ይሆን የትግራይ ህዝብ ወደፊት መሄድ ካለበት አንደኛ ለአቶ ዮሐንስ ስንት ፐርሰንቱን የትግራይ መንግስት ቲፒኤልኤፍ እንደያዘ እኔ መንገር የሚኖርብኝ አይመስለኝም። በአሁኑ ጊዜ የትግራይ ህዝብ ብዙ ችግር ደርሶበታል ስላላችሁ ለዚህ ሁሉ ችግር መነሻ የሆናችሁ እናንተ ናችሁ። ሰላም በሚመጣበት ጊዜ አብረን መንግስት እናስተዳድር በተባላችሁበት ጊዜ እኛ ያልነው ካልሆነ በስተቀር ብላችሁ ወጣችሁ። እናንተ ናችሁ ታይም አፍተር ታይም ለኢትዮጵያም ህዝብ ለትግራይም ህዝብ በጣም ችግር የሆነ መንግስት የፈጠራችሁት እናንተ ናችሁ። ይሄ የትግራይ ልሂቃን ተዉ ብሎ መናገር መቻል አለበት። የፈለጋችሁትን ኢሜጃሁን ማድረግ ትችላላችሁ፣ ግን እናንተን ህዝቡም ሰፈር አድርጓል። ይሄ ነገ ኤርትራ እንገባለን ከነገ ወዲያ አማራን ይዘን የፈለግነው እናገኛለን የሚለው ፊክሽን ለፐብሊክ ሪሌሽንስ ውጭ ሌላ ምንም ክብደት የለውም። መልካም ዶክተር በርሄ ኦኬ እኔ አንድ ነጥብ ማለት የሚፈልገው አቶ ዮሐንስ ቅድም ያነሳው መሬት ላይ ያሉት እዛው የሀገሩ ሰዎች እነሱ መጠየቅ አለባቸው የሚለው አንደኛ፣ ህጉ እንደዛ አይደለም የሚሰራው። ስምምነቱም እንደሱ አይደለም የሚለው። በስምምነቱ ላይ የሰፈረው ምንድን ነው? የአልጀር ስምምነት ማለት ነው። ድንበሩ በአንዳንድ ታሪካዊ ቦታዎች ለምሳሌ መቃብር እንበል ወይ ቤተክርስቲያን ወይ እንደዚህ አቋርጦ በሚሄድበት ጊዜ አንዱ የሚመለከተው አካል ለሌላው ወይ ለኮሚሽኑ ይህን ጥያቄ ያቀርብና እስከ ተወሰነ ሜተር ድረስ ረጅም አይደለም፣ ያንን ቦታ እንዳይቆረጥ ማለፍ ይቻላል። ኢን አዘር ወርድ ዞሮ እንዲሄድ ማድረግ ይቻላል። መስመሩን ለማስመር በሚዘጋጅበት ወይም በሚሄዱበት ጊዜ ግን ይሄ ኢን ፕሪንሲፕል የዛ አካባቢ ሰዎች እነሱ ተሰብስበው ነው ወዴት መሄድ መሆን ትፈልጋላችሁ ተብሎ መጠየቅ አለባቸው። እንዲህ ነው የሚባለው። በእሱ አይደለም የሚሰራው ኢንተርናሽናል ህግ። ስምምነቱም ሁለቱ ሀገሮች የተፈራረሙበት እንደሱ አይደለም የሚለው። ይሄ የተባለው አንዳንድ ታሪካዊ አካባቢዎችን ላለመቁረጥ እና ላለማበላሸት የሚደረግ እርምጃ ግን ድንበሩን ከማስመር ጋር አብሮ እንዲሄድ ነገር እና በፕሮቪዥን ውስጥ የነበረ ነገር ነው። ይህ ሊሆን ያልቻለበት ምክንያት ምንድን ነው? በዛን ጊዜ መንግስት ሲኖሩ የነበሩት የህወሀት ሰዎች ይህ ነገር እንዲደረግ ስላልፈለጉ፣ ምክንያቱም ኤርትራ አላማው በጣም የታወቀ ነው። ኤርትራ የቀጥታ ጦርነት ባይሆንም ይሄ ቀዝቃዛ አይነት ጦርነት ወይ ደግሞ ኖ ወር ኖ ፒስ የሚሉት አይነት ሆኖ ልጆቿ፣ ወጣቶቹ ከውትድርና እንዳይሰናበቱ ለማድረግ ከዛ በኋላ በብስጭት እና በተፈላ ለያየ ምክንያት ደግሞ ስደት እና እንትን እንዲያመሩ ማድረግ፣ ኢኮኖሚዋ እንዲቆረቁዝ ማድረግ መጨረሻ ላይ ደግሞ ኦፍኮርስ ያላቸውን ሀይል ተጠቅመው የአሜሪካን ነው ትልቁ ቦስ በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን በዩናይትድ ኔሽንስ፣ በአፍሪካ ድርጅት፣ በሁሉም ኤርትራን በፓራያ ስቴት እንትን አድርገው አይዞሌት አድርገው ኤርትራን ማጥቃት እና መጨረሻ ላይ ኤርትራ ተዳክማ እንድትም ኮታኮት እንድትወድቅና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙ እና ያኔ ታላቋ ትግራይ ለማወጅ የተዘጋጀ ነገር ነው። ፓርት ኦፍ ት ኦቨርኦል ግራንዲስ የሆነ ስትራቴጂ የሆነ ነገር አይደለም በቀላሉ ሚታይ ነገር አይደለም አሁንም ተመልሰው ወደዛ የሚሄዱ ከሆነ እንግዲህ እናየዋለን። መልካም ትንሽ ትንሽ ልበል፣ እዛ ላይ ያሉና እድል ሰጡታ ሰጦታለሁ። አቶ ዮሐንስ በቅድሚያ ግን ለዶክተር በርሄ የማቀርበው ተከታይ ጥያቄ አለኝ። ዶክተር በርሄ አሁንም በሰጡት ምላሽ ላይ የዓለም አቀፍ ተጽዕኖን የተመለከተ ነገር አንስተዋል። ቀደም ሲልም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ብሊንከንን አስተያየት ሲጠቅሱ ተቀባይነት እንደሌለው የእነሱን ተጽዕኖ አላግባብነት ተናግረዋል። የሶት አስተያየት የሚስማማ የሚመስል ጠቅላይ ሚኒስትሩም የውጭ ጣልቃ ገብነትን የተመለከተ ለሁኔታዎች አለመመቻቸት አስተዋጽኦ ያደርጋል ያሉትን ዓለም አቀፍ ማህበረሰብ እና ዓለም አቀፍ መገናኛ ብዙሀንን የከሰቱበትን ድምፅ ስላስሰማወት እና ተከታይ ጥያቄ አነሳለሁ። ባለፉት ጊዜዎች በጣም ብዙ ስራዎች ሰርተዋል። እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑ ምልችነት ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመላክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሄደ መዘገብ የተቸገረው ሚዲያ ሴት መቶ ነው፣ እንደዚህ ድግስ ያሞቀው ብለማሰብ ይጠይቃል። ዋናው ጉዳይ ግን እኛ በተቀድረንን ቦ ያንሄድ ዶክተር በርሄ የጠቅላይ ሚኒስትር አስተያየት እንደተከታተሉት ለሀገሪቱ ፓርላማ በሰጡት ማብራሪያ ዓለም አቀፉ መገናኛ ብዙሀን ላይ ያላቸውን ጥርጣሬ ሆን ተብሎ የሚደረግ ተጽዕኖ መኖሩን ይገልጻሉ። በሌላ አስተያየታቸውም እንዲሁ የውጭ ጣልቃ ገብነትን ያነሳሉ። እርሶም ብለውታል እና በሌሎችም በርካታ ቦታዎች ይሰማል። ለምንድን ነው የውጭው ተጽዕኖ እናንተ እንደምትሉት ወደ አንድ ሊያጋድል የቻለው? ምንድን ነው ፍላጎታቸው? በዚህ እየተነሱ ያሉ የመገናኛ ብዙሃኑን ጨምሮ ለምን ሚዛን ያጣ ነገር ላይ ሊያቀርቡ ይቻሉ? ምንድን ነው ምክንያቱ እንደዛ ሊያስብሉ የሚያስችለው ምን ያገኛሉ? የዓለም ኢኮኖሚ ወይ የአፍሪካ ኢኮኖሚ የአካባቢ ኢኮኖሚ መቆጣጠር እሱ ነው አንዱ። ታሪክ ተመልሰን ብናየው ኢራን ብናይ ለምሳሌ የኢራን መሪ የነበረው በሺህ ዘጠኝ መቶ ሀምሳ ሁለት ነው ሀምሳ አራት የብሪትሽ ፔትሮሊየም ነው የሼል እንትን የነበረውን ናሽናላይዝ ሲያደርግ ሻህ አመጡና ሪፕሌስ አደረጉት። ሉሙምባ አይተነዋል። ኮንጎ ውስጥ የዩኒየን ሚኒየር የነበረ ካምፓኒ ነው፣ የቤልጃን ካምፓኒ መውረስ ሲጀምር እሱንም እንደ ውሻ በቃ አስቀጥጦ ነው ያስገደሉት። የትም ሀገር የትም በዓለም በሙሉ የሚደረገው ይሄ ነው። አፍሪካ እኮ ለስሙ ነው ነፃ የሚባለው እንጂ የፈረንሳይ ኮሎኒ የነበረው አሁንም የፈረንሳይ የኢኮኖሚ ኮሎኒ ነው። የእንግሊዞቹም እንደዚሁ ነው። ሌሎቹም ኮሎናሊዝ ያልሆኑት እሱም ባላቸው ሌሎች ሀገሮች የተጫወቱባቸው ነው ያለው እና አፍሪቃ ራሱን ችሎ መሄድ እንዳይችል ያለው ሚኔራል ሀብት አውሮፓና የአሜሪካ የምዕራቦች ኢኮኖሚ እንዲዳብር ለማድረግ እንዲቻል ህዝቡ መጨቆን አለበት እና ትልቁ ዓላማው ያው ነው። ኢኮኖሚውን መረዝበዝ ነው። ዶክተር በርሄ ከርኮን ድርቅ አላረጉኝም። ባጭሩ የሚመለስ ከታይ ጥያቄ ለአንሳ እነኚህ ክሶች ከጉዳዩ ወይንም ለህዝቡ ከሚጠቅመው ይልቅ የራሳቸው የሆኑ ምክንያቶች እንዳሏቸው ምሳሌ በማቅረብ ተከራክረዋል። ነገር ግን ከሚቀርቡት ክሶች ምክንያታዊ ሆነው ሊታዩ የሚችሉ የሉም ወይ? አላማቸው እንግዲህ ከመጀመሪያውም ትክክል ስላልሆነ ለህዝቡ ወይም ለአገሩ ጠቀሜታ ተብሎ የሚደረግ ስላልሆነ ጥሩ የሆነ ወቀሳ ወይም ምክር ሳንክሽን እያመጡ ምን ያሉ አገሮችን ለመጉዳት ለማቆርቆል ስለሆነ የሚሄዱት ተቀባይነት የለውም። ክሬዲብሊቲ የላቸውም። እነዚህ በጣም መጥፎ የሆኑት በሞስ መሰሬስ የሆኑት ዲክቴተሮች በዓለም በእነሱ ተደግፈው በእነሱ እንክብካቤ እና ፕሮቴክሽን ይሄዳሉ። ሌሎች ደግሞ ምንም አይነት ሊበራልንትን ቢሆኑም የእነሱ ጥቅም ወይ የኢኮኖሚ ጥቅም የማያስከብሩ እስከሆነ ድረስ ይጠፋሉ እና ይሄ በግልጽ የሚታይ ነገር እኮ ነው። መልካም። ወደ አቶ ዮሐንስ መሄድ አለብኝ፣ ግን ይሄ ጥያቄ አግባብ የሚሆነው ዶክተር ዮናስ ለርሶ ነው። የኢትዮጵያን መንግስት ፍላጎት ወይም ጥቅም የሚመለከቱ ጥያቄዎች ላይ ቀደም ብሎ ጠቅላይ ሚኒስትር አብይ እንደሰሟቸው መገናኛ ብዙሃኑን የውጭ ኃይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። በሁለቱና ወይም በሶስት ወገኖች ለሚደረገው ለዚህ ግጭት በምክንያት የሚጠቀሱ አንዳንድ አገሮችን ከሌላ ምክንያት ጋር እያይዘው ማቅረብ ይቻል ይሆናል፣ የተነሱ ስላሉ። ከዚያ ውጭ ግን ተጽዕኖ የሚያደርጉት ለምንድን ነው? ከሁሉም በላይ ደግሞ የዓለም መገናኛ ብዙሀን በኢትዮጵያ ላይ፣ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ማቅረብ ለምን ፈለጉ? እንደ ጠቅላይ ሚኒስትር አብይ አስተያየት አቶ ዮሐንስ በአጭሩ የሚመልሱት ጥያቄ ላስከትል ዶክተር ብርሄንና ዶክተር ዮናትን ጠይቅ ያለው የህወሀት ሀይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ሀላፊነት የሚወስዱበት ጉዳይ የለም ወይ ሌሎቹ ሀላፊነት መውሰድ እንዳለባቸው ገልጸዋል በርሶስ በኩል የሚቀበሉት የህወሀት ሀይሎች ሊጠየቁ ይገባል የሚሉት ነገር አለው አድማጮች ክርክሩ አልተቋጨም። ቀሪውን በመጪው ፕሮግራማችን እናቀርባለን። ሙሉውን ክርክራቸውንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን የክርክሩን ተሳታፊዎች እንግዶችን ዶክተር ዮናስ ብሩን፣ ዶክተር በርሄ ሀብተ ጊዮርጊስን እና አቶ ዮሐንስ አድሃን ለተሳትፏቸው አመሰግናለሁ። ዜርስልም